ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሁን ልዩ ዘገባ አለን፣ አድማጮች በአሜሪካ የሚኖሩ የኢትዮጵያ አሜሪካውያን መሐንዲሶችና ሳይንቲስቶች ማኅበር የካሪቢያን የአእምሮ ጥበቃ ማኅበር እንዲሁም የኢትዮጵያ ወጣት ባለሙያዎች ማኅበር በጋራ ዋሽንግተን ዲሲ ከሚገኘው የዩናይትድ ስቴትስ የአእምሮ ፈጠራ ውጤቶችና የንግድ ምልክቶች መስሪያ ቤት ጋር በመተባበር ሰሞኑን ጉባኤ አዘጋጅተው ነበር። የዚህ የዛሬ ሳምንት አርብ ነሐሴ ዘጠኝ የተካሄደው ጉባኤ ዓላማም በአሜሪካ የሚኖሩና በተለያዩ ዘርፎች ላይ የተሰማሩ ኢትዮጵያውያንና ከካሪቢያን ሀገሮች ለመጡ አፍሪካውያን ስለ አእምሮ ንብረት ጥበቃና የፈጠራ ስራዎቻቸው እንዴት የሕግ ከለላ ማግኘት እንደሚችሉ እውቀት እንዲጨብጡ ማድረግ ነበር። በዚህ ጉባኤ ላይ የተገኘችው ጽዮን ግርማ ስለ ኢትዮጵያ አሜሪካውያን መሐንዲሶችና ሳይንቲስቶች ማህበር እንዲሁም ስለ ጉባኤው አዘጋጆቹን አነጋግራ የሚከተለውን ዘግባለች። በዩናይትድ ስቴትስ ዲፓርትመንት ኦፍ ኮሜርስ ወይም በአሜሪካ የንግድ መስሪያ ቤት ስር የሚገኘው የአእምሮአዊ የፈጠራ ውጤቶችና የንግድ ምልክቶች ኤጀንሲ በሶስት ነጥብ አራት ቢሊዮን ዶላር አመታዊ በጀት የሚንቀሳቀስ የመንግስት ድርጅት ነው። ይህ መስሪያ ቤት ከመላው አሜሪካ የተውጣጡ ከፍ ያለ እውቀትና ክህሎት ያላቸው ወደ አሥራ ሁለት ሺህ የሚጠጉ ባለሙያዎችን ያቀፈ ነው። እነዚህ ባለሙያዎች እጅግ የመጠቁ የፈጠራ ስራዎች፣ ቴክኒካዊና ሳይንሳዊ ግኝቶችን በመመርመርና ዕውቅናና ፍቃድ የመስጠትና የመከልከል ስልጣን ያላቸው ናቸው። በዚህ መስሪያ ቤት ውስጥ በርካታ አፍሪካ አሜሪካውያን ተቀጥረው ይሰራሉ። ከዚህ ቁጥር ውስጥም ሁለት መቶ ኢትዮጵያውያን አሜሪካውያን ባለሙያዎች ቋሚ ተቀጣሪ ሲሆኑ ወደ አምስት መቶ የሚጠጉ ኢትዮጵያውያን ደግሞ በኮንትራት ይሰራሉ። ከእነዚህ መካከል ወደ ሁለት መቶ የሚጠጉ ባለሙያዎች ኢትዮጵያ አሜሪካውያን መሀንዲሶችና ሳይንቲስቶች ማህበር ወይም በእንግሊዘኛው ሶሳይቲ ኦፍ ኢትዮጵያን አሜሪካን ኢንጂነርስ ኤንድ ሳይንቲስትስ በሚል መጠሪያ ተደራጅተው ይንቀሳቀሳሉ። ባለፈው ሳምንት አርብ ነሐሴ ዘጠኝ ቀንም ይሄ ማህበር ከካሪቢያን የአእምሮ ጥበቃ ማህበርና ከኢትዮጵያ ወጣት ባለሙያዎች ማህበር ጋር በመተባበር ለማህበረሰባቸው እውቀት ለማስጨበጥ አንድ ጉባኤ አዘጋጅተው ነበር። የማህበሩ መስራችና ፕሬዝዳንት እንዲሁም የኤጀንሲው ባለሙያ የሆኑት ዶክተር ጥጋቡ ካሳ ኢትዮጵያውያኑና ኢትዮጵያውያን አሜሪካውያኑ በዚህ መስሪያ ቤት ተቀጥረው እስከ አመራር ደረጃ ለመድረስ ዋነኛው ምክንያት በትምህርት ዝግጅታቸው ብቁ ሆነው መገኘታቸው መሆኑን ይናገራሉ። ይህ ሁሉ ቁጥር ያላቸው ኢትዮጵያውያን እንዴት በአንድ ቦታ ላይ ሊሰባሰቡ ቻሉ ለሚለው ጥያቄ መልስ በመስጠት ይጀምራሉ። ለእኛ እዚህ ኤጀንሲ ውስጥ ለመሰባሰብ ምክንያቱ አስቀድመው እዚህ ኤጀንሲ ውስጥ የገቡ ኢትዮጵያን አሜሪካኖች የጥረት ውጤት ነው። እነሱ በፈጠሩት ኤፈርት እና ከዛም በኋላ ተደራጅተን ይህንን ሶሳይቲ በማቋቋማችን ኃይለኛ የሆነ ሰራተኛ የመመልመል ሙቭመንት በማድረጋችን ነው ቁጥራችን እንዲህ ሊበዛ የቻለው። ድርጅቱ ደግሞ የራሱ የሆኑ መስፈርቶች አሉት። የአሜሪካ ዜግነት ያስፈልጋል። ያንን የማሟያ መስፈርት ሲሆን፣ ሁለተኛው ደግሞ የቴክኒካል እና የትምህርት ሪኳየርመንት መስፈርቶች ማሟላት ነው። ከፍ ያሉ በቴክኒካል እና ሳይንሳዊ ኤሪያዎች ላይ ነው የምንሰራው። እነዚህ ኤሪያዎች ደግሞ ከፍ ያለ የኤጁኬሽን ወይንም የትምህርት ሌብል የሚጠይቁ ናቸው። በአብዛኛው ኢንጂነሮቻችን እና በሳይንስ ፊልድ ላይ የሚሰሩ አሜሪካን ሀገር ውስጥ ባሉ ኢንስቲትዩሽንስ ዩኒቨርሲቲስ ካለጅስ ውስጥ ግራጅዌት አድርገው ከዛ ተመርቀው የመጡ ናቸው ማለት ይቻላል። ማህበሩ በሁለት ሺ ዘጠኝ አመተ ምህረት ሲቋቋም ከአስር የማይበልጥ አባላት እንደነበሩት እና በሂደት ግን የባለሙያዎቹ ቁጥር እየጨመረ ወደ ሁለት መቶ መጠጋቱን ይገልጻሉ። ስለ ማህበሩ ሲያብራሩ ሶሳይቲ ኦፍ ኢትዮጵያን አሜሪካን ኢንጂነርስ ኤንድ ሳይንቲስት ወይንም በአማርኛ የኢትዮጵያን አሜሪካውያን የሆኑ የመሀንዲሶችና እና የሳይንቲስቶች ማህበር በአሜሪካ መንግስት አደረጃጀት ዲፓርትመንት ኦፍ ኮሜርስ ወይንም የንግድ ሚኒስቴር ተብሎ በሚጠራው ድርጅት ውስጥ በሚገኝ ዩኤስ ፓተንት ን ትሬድማርክ ኦፊስ ወይንም በአማርኛ የአእምሯዊ ፈጠራ ውጤቶች እና የንግድ ምልክቶች ቢሮ ተብሎ በሚጠራው ኤጀንሲ ውስጥ በተለያዩ ከፍ ያሉ ቴክኒካልና ሳይንሳዊ ግኝቶችን በመመርመርና ከሕግና ከሳይንስ አንጻር እነዚህ ግኝቶች ላይሰንስ መሰጠት ይገባቸዋል ወይም አይገባቸውም በሚለው በመፍቀድ ወይም ባለመፍቀድ ስራ ላይ ተሰማርተን የምንገኝ የፐብሊክ ወይንም የገቨርንመንት ሰርቪስ የምንሰጥ ባለሙያዎች ማህበር ነው። ማህበራቸ ትውልደ ኢትዮጵያውያኑና ኢትዮጵያውያኑ ባለሙያዎች በዚህ መስሪያ ቤት መስራታቸው ምን የተለየ ጥቅም ያስገኝላቸዋል በሚል ላቀረብኩላቸው ጥያቄ ምላሽ ሲሰጡ ዓለም ላይ ያሉ ትልልቅ ፈጠራዎች የዓለምን ኢኮኖሚ የሚያንቀሳቅስ ፈጠራዎች እና የፈጠራ ውጤቶችን መንግስት እና ከግለሰቦች ከድርጅቶች የሚመጡ የተለያዩ ፈጠራዎችን ከማንም ሰው በላይ ለማየት እና ለማወቅ ሙያዊ የሆነ ጥቅም አለ። ሁለተኛ፣ ግለሰባዊ የሆነው ጥቅም ደግሞ ምንድን ነው? እዚህ መስሪያ ቤት መስራት የተለያዩ አይነት ጥቅሞች አሉት። ይህ አሜሪካን ሀገር እንደሚኖር ማንኛውም ዜጋ አንደኛ፣ ትልቅ የሆነ የጃብ ሴኪሪቲ ወይንም የተረጋጋ የስራ ዘርፍ ፈጥሮልናል ለእኛ። ሁለተኛ ገቢ የምናገኘው ገቢ አንድ አቨሬጅ አሜሪካን ከሚያገኘው ገቢ በላይ ነው። እንደ ፕሮፌሽናልስ በደንብ ተከፍለን ነው የምንሰራው። ሶስተኛ እዚህ በመስራታችን ድርጅቱ ወይንም መንግስት የሚሰጠን የተለያዩ አይነት የእኛን ሴኩሪቲ ሊያሟሉ የሚችሉ የጤና ኢንሹራንሶች፣ የጥርስ፣ የአይን፣ የጡረታ መብቶች፣ የተለያዩ የኢንቨስትመንት ኦፕሽንስ አብሮ መንግስት እዚህ ቦታ ላይ በመስራታችን የሚሰጠን የተለያዩ ጥቅሞች አሉ። ዶክተር ጥጋቡ ይህን ጥቅም ወደ ገንዘብ ቀይረው ሲያሰሉት እነዚህ ኢትዮጵያውያን ኤጀንሲ ውስጥ ተቀጥረው በመስራታቸው ምክንያት ከፍተኛ ተከፋይ እንደሆኑ ይናገራሉ። አመታዊ ስሌቱንም በአሀዝ ሲያስቀምጡት ስናሰላው ከዚህ ኤጀንሲ ፔሮል ውስጥ ከአስር እስከ አስራ አራት እስከ አስራ አምስት ሚሊዮን ዳላር የሚጠጋ የዚህ ኤጀንሲ ፔሮል ለእኛ ኮሚኒቲ ነው የሚመጣው። ይህ ትልቅ የሆነ ኢምፓክት ነው ያለው። አንደኛ የራሳችንን ቤተሰብና ፋሚሊ እዚያ አገር ላይ ከማስተዳደር አልፈን አገራችንን ብዙ ወገኖቻችንን መርዳት የምንችል ሰዎች ሆነናል ማለት ነው። ከዛም አልፈን ደግሞ አንዳንዶቻችን ኢንተርፕሪነርሺፕ የራሳችን የሆነ ቢዝነስ፣ የተለያየ ነገር ራን ለማድረግም ይሄ ነገር አግዞናል ማለት ነው። ዶክተር ጥጋቡ ሌላ እንዲያብራሩልኝ የጠየኳቸው የፈጠራ ስራዎቻቸውንና አዳዲስ ግኝቶቻቸው የባለቤትነት መብት እንዲያገኝ ማመልከቻ ከሚያስገቡ ተመራማሪዎች መካከል የኢትዮጵያውያኑ ተሳትፎ ምን ይመስላል የሚል ነበር። በአብዛኛው ማመልከቻዎቹ የሚመጡት ከትልልቅ የፋርማሲውቲካል ካምፓኒዎች፣ አሜሪካን ሀገር እና ከተለያየ ዓለም ከሚኖሩ ትልልቅ ፋርማሲውቲካል ካምፓኒዎች እነዛን ግኝቶች ከሚሰሩ ካገኙ ሳይንቲስቶች ወይንም ካገኙ ፈጣሪዎች መካከል በጣም ብዙ የኢትዮጵያን እና የኢትዮጵያን አሜሪካኖች ስም ይደርሰኛል። ብዙ ያለውኝ ጓደኞቼ ደግሞ እዚህ ባልደረባዎቼ እንደሚነግሩኝ ከሆነ በጣም በግለሰብም ደረጃች እና ኢትዮጵያን በተለይ አሜሪካን ሀገር የሚኖሩ ሰዎች ብዙ አይነት የፈጠራ ውጤቶች ላይ ማመልከቻ እያስገቡ እንደሆነ እና ማመልከቻዎች እንዳሉም አንዳንድ ኢንዲኬተርስ አሉ። ጓደኞቼ ሁሌ ይነግሩኛል። እና ይሄ የዚህም ማህበር ዋናው ፐርፐዝ አስፈላጊነቱን ለኢትዮጵያንና ለኢትዮጵያን አሜሪካኖች በሰፊው ደግሞ ማሳወቅና ይህንን ኖሌጅ ማስፋፋት በሚለው ነገር ላይ ቤዛ ያደረገ ነው ማለት ነው። በአሜሪካ የሚኖሩ ኢትዮጵያውያን ከፍ ባሉ የፈጠራ ስራዎች በቴክኖሎጂና ሳይንሳዊ ግኝቶች ላይ በመሳተፍ ከአሜሪካውያን ፈጣሪዎች እኩል መራመድ በመጀመራቸው እንዲሁም በተለያዩ ዘርፎች አዳዲስ ነገሮችን በመፍጠር ዘርፉን የመቀላቀል ተሳትፎ በማሳየታቸውና የፈጠራ ስራዎቻቸው የሕግ ከለላን ማግኘት የሚችልበትን መንገድ ለማወቅ ጥያቄ በማቅረባቸው ጉባኤው መዘጋጀቱን አዘጋጆቹ ያብራራሉ። ዶክተር ጥጋቡ ስለዚሁ ሲናገሩ የአእምሮዊ ንብረቶች ጥበቃ ወይንም ኢንቴሌክቹዋል ፕሮፐርቲ ራይት የሚባለው በእንግሊዝኛ አጠራር የአሜሪካን ሀገር የኢኮኖሚ የጀርባ አጥንት። እዚህ ሀገር ላይ የምታዩ ማንኛውም ፕሮዳክት እና ማንኛውም ሰርቪስ በእነዚህ ጥበቃዎች ላይ ቤዝድ የሆነ ነው። እንደገና ይህ የአእምሮ ንብረቶች ጥበቃ አሜሪካንን ጨምሮ ከዓለም ዙሪያ ሁሉ ከሚመጡ የፈጠራ ውጤቶች የንግድ ምልክቶች እና የቅጅ መብቶች ማመልከቻ ላይ የተመረኮዘ ነው። እኛም በተለይ ኢትዮጵያን እና ኢትዮጵያን አሜሪካኖች በዚህ በቴክኖሎጂ እና በሳይንስ እየረቀቀ ባለ ሀገር ውስጥ ስንኖር የተለያዩ ነገሮችን በመፍጠር እና የተለያዩ ፕሮዳክቶችን ወደ ገበያ በማውጣት የምንጫወተው ሚና ከጊዜ ወደ ጊዜ ከፍ እያለ እየመጣ ነው። ይህንንም በመረዳት እኛ እዚህ ድርጅት ውስጥ የምንሰራ ኢትዮጵያን አሜሪካንስ ያሰብነው ነገር ምንድን ነው? እነዚህም ማመልከቻዎች ለማመልከት የሚያስፈልጉ መስፈርቶች ምን ምን ናቸው? ከመስፈርቶቹም ሌላ ለማመልከት ምን አይነት የማመልከቻ መረጃዎች አቬለብል ናቸው? እንደገና ደግሞ የት ነው መሄድ የሚቻለው? እንዴት ነው ማመልከት የሚችለው? የሚለውን ነገር ይህንን ኖሌጅ ለሀገራችን ሰው እና ለ- ኢትዮጵያን ለኢትዮጵያን አሜሪካንስ እንዲሁም ደግሞ ኢትዮጵያን ብቻ አይደለም ቤዝድ ያደረገው ይሄ ነገር ዓለም ሁሉ የሚጠቀምበት ሲስተም ስለሆነ አፍሪካ አዘ ኮንቲነንትም ሊጠቀም የሚችልበት መንገድ ከማዘጋጀት አንጻር ነው ይህንን ሲምፖዚየም የሚያዘጋጀ ነው። የፈጠራ ባለቤቶቹ የምጣኔ ሀብትና የሞራል መብታቸው ተጠብቆ ሰዎች ለፈጠራ እንዲነሳሱ ከአዳዲስ ፈጠራዎቻቸው ጥቅም የማግኘት መብታቸውን ማስከበር እንዲችሉ እንዲችሉና ሳይንሳዊና ቴክኖሎጂያዊ እውቀታቸውን አሳድገው ተጠቃሚ እንዲሆኑ በጉባኤው ላይ የፈጠራ ስርዓት መብት፣ የቅጂና ተዛማጅ መብት እንዲሁም የንግድ ምልክት መብትን በሚመለከት በሶስት ባለሙያዎች ገለጻ ተሰጥቶ ነበር። ይህን ጉባኤ ካዘጋጁት መካከልም የኢትዮጵያ ወጣት ባለሙያዎች ማህበር አንዱ ነው። እዚህ ማህበር አንዱ መስራችና ፕሬዝዳንቱ የሆነው መስፍን ጌታ ነህ ገለጻውን ስላደረጉት ሶስት ባለሙያዎች ሲናገር ሶስቱም በፓተንቱም፣ ትሬድማርኩም፣ ኮፒራይቱም በጣም የጠለቀ እውቀት ያላቸው ሰዎች ናቸው። በዛ ስራ ውስጥ ለረጅም ጊዜ ሰሩ የነበሩ መስሪያ ቤቱ ያዘጋጃቸው ኤክስፐርቶች ናቸው። የካሪቢያን አእምሮ ጥበቃ ማህበር ፕሬዝዳንት የሆኑት ማርክ አንቶኒ የአእምሮ ንብረት ጥበቃን በተመለከተ ለአባሎቻቸው ለማሳወቅ ከፍተኛ ጥረት እያደረጉ እንደሆነ ገልጸው፣ ከኢትዮጵያ አሜሪካውያን መሐንዲሶችና ሳይንቲስቶች ማህበር ጋር አብረን ለመስራት ምክንያታችን በእኛም ሆነ በእነርሱ ሀገር የአእምሮ ንብረትን መብት ሊያስከብር የሚችል ጠንካራ ስርዓት አልተገነባም። ስለዚህ እኛ ለማህበረሰባችን ማስተማር እንፈልጋለን፣ እነርሱም ለማኅበረሰባቸው እውቀት ማስጨበጥ ይፈልጋሉ። መጀመሪያ እዚህ አሜሪካ ያሉትን እናስተምራለን። ከዚያ ቀጥሎ ወደ ካሪቢያን ሀገሮችና ኢትዮጵያ፣ ቀጥሎም በአጠቃላይ አፍሪካ ላይ ትኩረት አድርገን በአፍሪካ ደረጃ እናስተምራለን። ጉባኤውን ያዘጋጁት ማህበራትና የኢትዮጵያውያን አሜሪካውያን መሐንዲሶችና ሳይንቲስቶች ማህበር ኢትዮጵያውያን ትውልደ ኢትዮጵያውያንም ሆኑ አሜሪካ የተወለዱ የኢትዮጵያ ደም ያላቸው ወጣቶች ሁሌም የተሻሉ ቦታዎችን ማግኘት እንዲችሉ ተጨማሪ ስልቶችን እየቀየሱ ጠንክረው እንደሚሰሩ ገልጸውልኛል።